Voice of America. በኢትዮጵያ የድንገተኛ ቀዶ ሕክምና ሙያተኞችን ሮሮ በእናቶች ሞት ቅነሳ ከፍተኛ አስተዋጽኦ ካበረከቱ ሙያተኞች ራሳቸውን ለማሳደግ የሚችሉበት ከፍተኛ ትምህርት እንዳያገኙ መከልከላቸውን ይህን ለማድረግ የሚያስችልም የትምህርት ክፍል እንደሌለ በኢትዮጵያ የተቀናጀ ድንገተኛ ቀዶ ሕክምና ሙያተኞች ገልጠዋል። የጤና ጥበቃ ሚኒስቴር መስሪያ ቤትም ሚኒስትሮች በተቀያየሩ ቁጥር የተገባላቸውን ቃል እንዳጠፈም ይናገራሉ። የጤና ጥበቃ ሚኒስቴር ኃላፊዎችን ለማግኘት የተደረገው ጥረት አልተሳካም። ጽዮን ግርማ በተለያዩ ክልሎች የሚገኙትን ሙያተኞች አነጋግራ ግን ተከታዩን ዘገባ አጠናቅራለች። አቶ መለስ ታከለ በኢትዮጵያ የተቀናጀ ድንገተኛ ቀዶ ሕክምና ሙያተኞች ማህበር ፕሬዝዳንት ናቸው። ወደ ሙያው የገቡት በ201 ዓ ም በቀድሞ የጤና ጥበቃ ሚኒስትር ዶክተር ቴድሮስ አድሃኖም የእናቶችን ሞት ለመቀነስ በተነደፈ ፕሮግራም አማካኝነት እንደሆነ ይናገራሉ። የእናቶች ሞት ቁጥር በኢትዮጵያ ከፍተኛ መሆን በዓለም ተጠቃሽ አድርጓት በነበረበት ጊዜ የተጀመረ ፕሮግራም ነው። በወቅቱ የእናቶች ሞት በየጊዜው እየጨመረ የመጣው የሰለጠኑ ባለሙያዎች ገጠር ተመድበው እንዲሰሩ ለማድረግ የህክምና ባለሙያዎች እጥረት በመኖሩ በመጀመሪያ ዲግሪ የተማሩ የጤና መኮንኖችን በሶስት አመት ተጨማሪ ትምህርት በሁለተኛ ዲግሪ እንዲመረቁ መደረጉን አቶ መለስ ይናገራሉ። እርሳቸውም በዚህ መሰረት ተምረው በአማራ ክልል የድንገተኛ ቀዶ ጥገና ባለሙያ በመሆን በማገልገል ላይ እንደነበሩ ይናገራሉ። ነገር ግን ይላሉ ቅሬታቸውን ሲጀምሩ መጀመሪያ የመጀመሪያ ዲግሪ ያላቸው ከሄልዝ ዶክተር ወደ ድንገተኛ ቀዶ ሕክምና ሲመጣ ወደፊት ፊውቸር ፓዝ የሚባል ወደፊት አካሄድ ኤሲድ ሚሆን ሌላ ሚሆን የመስፔሻሊቲ ሚሆን የተሰራለት ነገር ምንም ዲዛይን ወደፊት አቅጣጫ አልተቀመጠለትም ነበረ እና ከመጀመሪያም ጀምሮ ተማሪ እያለን እኔ መቀለ ዩኒቨርሲቲ ነበር ስንጠይቅ ነበረ። ይሄ ካሪክለም አንድ ትምህርት ሲዘጋጅ እስከ መጨረሻ መሰላል መዘጋጀት መሰል አለበት እያልን ስንጠይቅ ነበረ እና በወቅቱ ጤና ጥበቃ ሚኒስትር የነበሩት ዶክተር ቴድሮስ ነበሩ። እሳቸውም እናንተ ስራችሁን ስሩ፣ ተምረት እንደሚጠት ህብረተሰቡን ታገለግላላችሁ፣ ከሁለት አመት በኋላ በቃ እናንተን ወደ ትምህርት አስገባችኋለሁ፣ ለእናንተ የሚመች ደግሞ ይሄ አዲስ እንደመሆኑ መጠን አሁንም አዲስ ካሪክለም ነው፣ ወደፊት ትማራላችሁ ብለው ቃል ገቡልን። በዛ መሰረት ሁሉም እየገባ ሂን ትምህርት ተማረ። በገጠሪቱ ቦታ ተመድቦ ይህንን ትምህርት እስካሁን ካሪክለም ሳይሰራላቸው ያው በዛ ሙያ ብቻ ተገድበው ወደፊት ምንም አይነት ትምህርት የተዘጋጀላቸው የለም። ይሄ በቂያቸው ነው ማስተርስ ተብሎ ተገድበው እየሰሩ ነው። አቶ መለስ በዚህ ሙያ የሰለጠኑ ባለሙያዎች ቁጥር ስድስት መቶ ሰማኒያ እንደሚደርስ ገልጸው እርሳቸው በሚመሩት ማህበር ውስጥ ደግሞ ወደ ሶስት መቶ ሀምሳ የሚሆኑ ባለሙያዎች ተመዝግበው እንደሚገኙ ይናገራሉ። ቅሬታው ሁሉንም ባለሙያዎች ይወክላል ብለዋል። በኦሮሚያ ክልል በቡኖ በደሌ ዞን በደሌ ሆስፒታል ውስጥ የድንገተኛ ቀዶ ጥገና ባለሙያ የሆኑት አቶ አለማየሁ አበግዜር በያለንበት ቦታ ለህዝብ ያበረከት ነው አስተዋጽኦ ከፍተኛ ነው ይላሉ። እንደ አገሪቷ ለውጥ አምርተናል። በተለይ በገጠሪቱ ኢትዮጵያ ስፔሻሊስቶች በሌሉበት ሁኔታ አብዛኞቹን እናቶች በደም መፍተስ በ በኦፕሬሽን መገላገል የሚገባቸው እናቶች በኦፕሬሽን በማገላገል እንዲሁም ደግሞ በተጨማሪ ከመኪና አደጋ በተገናኘ ሌላም ቀዶ ጥገና ስራዎችን እንደነ ትርፍ አንጀት፣ እንደነ አንጀት መታጠፍ፣ ሌሎችም ነገሮች ከአደጋ የተገናኙት ነገሮች ከናንኩት በተጨማሪ ይህን ነው የምንሰራው። በዚህ ስራችን ደግሞ ስፔሻሌ ኢትዮጵያ የምትታወቅበትን የእናቶች ሞት በሚሊዮን ደቨሎፕመንት ጎን አሳተናል፣ ከሌሎችም ባለሙያዎች ጋር በመሆን ማለት ነው። ይሄ በአለም የምትከረ ጉዳይ ነው። አቶ አለማየሁ በወቅቱ የነበሩት ሚኒስትር ዶክተር ቴድሮስ አድሃኖም በቀጣይ አዲስ ስርዓተ ትምህርት ተቀርጾ ትምህርታቸውን የሚቀጥሉበት እድል እንደሚፈጠር ቃል ገብተው የነበረ ቢሆንም ቃላቸውን ሳይፈጽሙ መስሪያ ቤቱን ቀየሩ ይላሉ። ዶክተር ቴዎድሮስ አድሃኖም ወደ ውጭ ጉዳይ ሚኒስቴር በተዛወሩበት ጊዜ ቀጥሎ የመጡት ዶክተር ተብራን አድማስ ነበሩ። ለሳቸውም ጉዳይን በተደጋጋሚ አስረድተን በመጨረሻ ይሄ ሙያ ለውጥ እንዳመጣ፣ የእናቶችን ሞት እንደቀነሰ፣ ለአገሪቷም ጠቀሜታ እንዳለው በደንብ ከታመነበት በኋላ ካመኑም ነው ውጤቱም ለሞት ስለታየ ሌሎቹም አካሎች ባሉበት ካሪኩለም እንዲዘጋጅልን ተነጋግረን በመጨረሻ እሳቸውም ጤና ጥበቃ ሚኒስትር ማምነውበት ይሄ ነገር የአካዳሚክ ዘጋጅ ተብሎ ብዙ የዩኒቨርሲቲ ምሁራን ኤክስፐርቶች ባሉበት አካዳሚክ ዘጋጅቶልን ነበረ። በመጨረሻ ግን እሳቸውም ያው የነበራቸውን ቦታ ሲለቁ አሁን የገቡት ደግሞ ፕሮፌሰር ይፍሩ ብርሃን ነበሩ እና ለእሳቸውም በተጀመረ ጉዳይ ስለሆነ ሊቀጥልልን በሚል በተደጋጋሚ እሳቸው ጋር በማህበሩ ፕሬዚዳንት በኩል ተጠይቆ ነበረ። ነገር ግን ከዛ በኩል ያገኘ ነው መልስ እኛንም ተስፋ ያስቆረጠ ነው የሆነው። የማህበሩ ፕሬዚዳንት አቶ መለስ ጥያቄያችን ትምህርት ብቻም አልነበረም ይላሉ። ይህ ጥያቄያችን እንደ ጤና ባለሙያ ይሄ ባለሙያ ከዚህ ሙያ ሲወጣ ይህንን ይሰራል የሚል ስታንዳርድ ራሱ አላስቀመጡለትም። ስታንዳርድ ይውጣልን ሁሉ የሚል ጥያቄም አለ። እያም በተመለከተ ማንኛውም ማስተርስ ነው እየተከፈለን ያለው አገልግሎታችን ግን እኛ ይህን ማስተርስ ዲግሪ ያገኘ ነው ሶስት አመት ከስድስት ወር ሰው ልጅ ተምራ ነው ያገኘ ነው ትል ማስተርስ እንደሚታወቀው። የሌሎች ግን በሁለት አመት ባልሞላዎች ተምረው ነው ትል እኛ አሁን ይህን ትምህርት ባለማር ኖሮ ምናልባት ከህብረተሰብ ጤና መጀመሪያ ሄልዶስተር ጤና መኮንን እንደተማርኩ ከዛ ሌላ ማስተር ሰርቪሴ ዝማር ነበረ። አሁን ሴሲዲ ምናምን እያለ ሂደት አለ ለብላለ ይሄ ግን ወደ የትም እንድትሄድ የሚያደርግ ነገር አለ፣ የሚገድብ ነገር ገጠር ውስጥ ንሳ ከዛው አገልጋይ ሆነህ ታማኝ አገልጋይ እርካሽ አገልጋይ ሆነህ እንድትቀር ነው። ምክንያቱም እኛ አሁን ለህብረተሰቡ ደርሰንለታል። ወይራስ አንድ ሐኪም አንድ ስፔሻሊስት ግን ከዛ ቦታ ሊቀመጥለት አይችልም። እኛ ግን የትም ስለማንንቀሳቀስለት ከዛም እኛን ርቴይን ለማድረግ ማስተማርን አማራጭ አልወሰደውም መንግስት ነው ያለ። በትግራይ ክልል ኮረም ከተማ ኮረም ሆስፒታል ውስጥ ባለሙያ የሆኑት አቶ ቱማይ አብርሃ ቅሬታቸውን ይዘው ያልሄዱበት የመንግስት መስሪያ ቤት እንደሌለ ይናገራሉ። ይህም ጉዳይ እስከ ጠቅላይ ሚኒስተሩ ጽፈት ቤት፣ እስከ ኢህአዴግ ጽፈት ቤት የክልል ጠና ሀላፊዎችም የክልል መሰዳደራ ኃላፊዎችም የደረሰ ጥያቄ ነው። እስካሁን ግን እንደ መንግስት ይህ ነው የሚባል መልስ አልተሰጠውም። ባለፉት ስምንት አመታት ማለት ነው። አያይዘውም የትምህርት ድል ከመነፈጋችን በተጨማሪ ሌሎች ጥቅማ ጥቅሞችም ቀርተውብናል ብለዋል። ለምሳሌ የምደባ ጉዳይ በተመለከተ የምንመደብበት ቦታ የምንመደብበት ቦታ ይለያያል። ለምሳሌ አንድ ቦታ ላይ ምንድነው የተደረገው? የማህጸንና ጽንስ ስፔሻሊስት ሐኪሞች ሲመጡ ኢንተግሬትድ ኢመርጀንስ ሰርጀሪ ወይም ደግሞ የተቀናጀ ቀዶ ጥገና ሕክምና የተማሩ ሰዎችን ከሆስፒታል ውጡ የማለት ባህሪ አለ አንዳንድ ቦታዎች ላይ። ሌላው ደግሞ ምንድን ነው ይሄ የተለያዩ የትርፍ ሰዓት ክፍያዎች አሉ። አንድ ሐኪም ቅዳሜና እሁድም ቀንም ሲሰራ የትርፍ ሰዓት ክፍያዎች አሉ። ስለዚህ እንደ ፌዴራል መንግስት ያወጣው ፕሮግራም ነበር። ያ ፕሮግራም ግን አንድ ክልል ይተገብረዋል፣ አንድ ክልል ደግሞ አይተገብረውም ማለት ነው። ስለዚህ ለምንድን ነው ብለን በምንጠይቅበት ጊዜ ደግሞ ክልሎች የየራሳቸው የሆነ ፋይናንስ አስተዳደር አላቸው። አንዱ ክልል ከፈለገ ይከፍላል፣ ከፈለገ ደግሞ ሰራተኛውን በነጻ ማሰራት ይችላል። ስለዚህ ፌደራል በክልል ባጀት ላይ የሚያገባ ጉዳይ የለም። ለምሳሌ ትግራይ ክልል ያለው ካረንት ምንድን ነው የእኛ ፕሮግራም በተመለከተ ቶፕአትና ሀውስ አላዋንስ የሚባላለ ለጠቅላላ ሐኪም ለጂፒ እየተከፈለ ለስፔሻሊስት ሐኪሞች እየተከፈለ እኛ ደግሞ ቀዶ ጥገና ስራና ሌሎችም የህክምና ስራዎችን ተክተን እየሰራን እያለ ተውጣትና ሀውስ አላዋንስ የሚባለው አይከፈልንም። ሶስተኛ ቅሬታችን ምንድን ነው? ፕራይቬት ክሊኒክ ላይ በተመለከተ በኢትዮጵያ ውስጥ ያሉ የስፔሻሊስት ሐኪሞች በትርፍ ሰዓታቸው ክሊኒክ ተፈቅዶላቸው ይሰራሉ። ቅዳሜና እሁድና ማታ የራሳቸው ክሊኒክ ከፍተው በራሳቸው ላይሰንስ ይሰራሉ። የእኛ ፕሮግራም በተመለከተ ግን በፕራይቬት ክሊኒክ ጉዳይ ላይ እንደ መንግስት ምንም አቋም መልስ የለውም። ስለዚህ እኛ ባለንበት ትርፍ ጊዜ ህብረተሰቡን በውጭ ለማገልገል የፈለገ የግል ክሊኒክ ላይ መጥቶ የሚታከም ህብረተሰብ እስካለ ድረስ በትርፍ ጊዜያችን የግል ክሊኒክ ከፍተን እንስራ ብንል እናንተ አይፈቀድላችሁም ተብሎ ዝግ ነው ያደረገው፣ ማለት ነው። ስለዚህ ፕሮፌሽናል ላይሰንስን አልተሰጠንም፣ የግል ክሊኒክ እንድንሰራም አይፈቀድልንም። አትማርም ማለት አይችልም አንድ መንግስት። ምክንያቱም ይሄ ፕሮግራም አዋጭ ፕሮግራም ነው። ኢትዮጵያ አዋጭ ፕሮግራም ስለሆነ ነው ሆስፒታሎችን እያስፋፋ እየተጠቀመበት ያለው። ስለዚህ እኛ ደግሞ እንማር ነው ተምረን የተሻለ ለውጥ እናምጣ። በደቡብ ክልል በወላይታ ዞን በሌ ሆስፒታል ባለሙያ የሆኑት አቶ አብርሃም ዶረና ደግሞ ከሰብአዊ መብቶች አንዱ የሆነው የመማር መብትን ተነፍገናል ብለዋል። የመማር መብት ማለት የዜግነት መብት ነው እና አሁኖ፣ ግን በእኛ በሀገራችንም ሆነ በሌላው ሀገር እየተማሩ ሰዎች የራሳቸውንም ሀገራቸውንም ይጠቅማሉ። ስለዚህ ትምህርት መስመሩ ክፍት መሆን ሲገባው ዝግ መሆኑ አንደኛ በሞራል ተጎድቻለሁ፣ በምሰራው ስራዬ ላይ እንቅፋት ሆኖብኛል፣ አገልግሎቴ ላይ ደስተኛ እንዳልሆን በምሰራው ስራ ላይ እርካታ እንዳጣ አድርጎኛል። ይህ ደግሞ በተዘዋዋሪ የማገለግለውን የህብረተሰብም የሚጎዳ ይሆናል ማለት ነው። ባለሙያዎቹ እነርሱ ሲማሩ ትምህርት ይሰጥ የነበረው በሶስት ዩኒቨርሲቲ እንደነበር ጠቁመው አሁን ግን በአስራ አንድ ዩኒቨርሲቲዎች ትምህርት በመሰጠት ላይ እንደሆነ ተናግረዋል። ከዚህ ቀደም ሁኔታውን የሚያውቁትም ኃላፊዎች ሆነ አሁን ያሉና የዜጎች ጉዳይ ያሳስበናል የሚሉ ሁሉ ምላሽ እንዲሰጧቸው ይጠይቃሉ። የባለሙያዎቹን ጥያቄ ይዘን የጤና ጥበቃ ሚኒስቴር ሚኒስትር ፕሮፌሰር ይፍሩ ብርሃን፣ ሚኒስተር ዴታው ዶክተር አሚር አማን እና የሚኒስቴር መስሪያ ቤቱ የሰው ኃይል ሀብት ዳይሬክቶሬት ዳይሬክተር ዶክተር ጌታቸው ቶሌራ የእጅ ስልኮች ላይ ለተደጋጋሚ ቀናት ሙከራ አድርገን ነበር። ሁሉንም ማግኘት አስቸጋሪ ሆኖብናል። ነገር ግን ሙከራችንን እንቀጥላለን። ምላሻቸውን እንዳገኘንም ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።